እንደምናመሻችሁ የጋቢና ዊ አድማጮች የዕለተ ሰኞ ጳጉሜ 1 2013 ዓ ም የጋቢና ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከእነዚህ መካከል በተባበሩት መንግስታት የትምህርት ሳይንስና ባህል ተቋም ዩኔስኮ ከተመዘገቡ የዓለም ቅርሶች መካከል አንዱ ሆነው የሚጠቀሱት የላሊበላ ውቅር አብያተ ክርስቲያናት በጦርነት ምክንያት አደጋ ላይ ወድቀዋል ሲል ባለሙያዎች ተናግረዋል። ከአለት ላይ ተፈልፍሎ የተሰራ ቅርስ ከመሆኑ ጋር ተያይዞ የተሰራበት የአለት ሁኔታ በከፍተኛ ሁኔታ እየተጎዳ ያለና ያለው የመሰነጣጠቅ አደጋም እየጨመረ የመጣበት ጊዜ ላይ ነው ያለ ነው። በወልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል ምሁር የሆኑት አቶ መንግስቴ ከተናገሩት የተቀነጨበውን የሰማችሁት ሙሉ ዘገባው በምሽቱ ይደመጣል። አራዲት መጽሐፍቶች ናቸው እነዚህ ከአንድ ሺህ አንድ መቶ በላይ ጸሐፊዎችና ወደ ሰላሳ የሚጠጉ በጣም ታዋቂ የሚባል ፕሮፋይል ያላቸው ጸሐፊዎች እኛ ድረገጽ ላይ ፕሮፋይል አላቸው። አሁን ደግሞ የሰማችሁት ወጣት ኢዮኤል ተስፋዬ ይባላል። መጽሐፍትን ቤት ለቤት የሚያደርስ የድህረ ገጽ አገልግሎት የጀመረ ወጣት ነው። የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል፣ ጣም ያላቸው ሙዚቃዎችም እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን አድማጮች፣ በድጋሚ እንደምን አምሽታችኋል? ታንዛኒያ ትላንት እሁድ፣ ሀሰተኛ ዜናዎችን በማሰራጨት ክስ ተጨማሪ አንድ ጋዜጣ አገደች። ምንም እንኳን አዲሲቷ የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሀሰን በሀገራቸው ላይ የሀሳብ ነፃነት እንደሚኖር ቃል ቢገቡም፣ ራያ ሙዌማ የተሰኘው በስዋሂሊ ቋንቋ የሚታተመው የሀገሪቱ ትልቁ ጋዜጣ ከዛሬ ሰኞ ዕለት ጀምሮ ለቀጣዮቹ 30 ቀናት ታግዷል። የሀገሪቱ የመንግስት ቃል አቀባይ የሆኑት ግሬሰን ምናግዋዋ ጋዜጣው በተደጋጋሚ ሀሰተኛ መረጃን ሲያስተላለፍና ሆነ ብሎ ለጥፋት ያነሳሳ ነበር ብለዋል። ቃለ ቀባዩ ለዚህ ንግግራቸው በጋዜጣ የተዘገቡ ሶስት የቅርብ ጊዜ ዜናዎችን በምሳሌነት አንስተዋል። በዚህ ጉዳይ ላይ የጋዜጣው ስራ አስኪያጆች በቶሎ ምላሽ አልሰጡም። የሀገሪቱ ገዢ ፓርቲ የሆነው የቻማቻ ማፑንዱዚ መንግስት አመራር የሆኑት ሳሚያ ሀሰን እንደ አውሮፓውያን አቆጣጠር በመጪው 2025 ዓ ም አይወዳደሩም ሲል በጻፈው ጽሁፍ ሩ የተሰኘ ሌላ ጋዜጣ ባለፈው ወር ላይ ታግዷል። ፕሬዚዳንት ሳሚያ ቀድሞ ሀገሪቱን ሲመሩ የነበሩትን ጆን ማግፉሊ ተክተው ስልጣን ላይ የወጡ ሲሆን ስልጣን ላይ እንደወጡ አጉፉል ይዘግቷቸው የነበሩ መገናኛ ብዙኃን በሙሉ በአስቸኳይ እንዲከፈቱ ጥሪ አድርገዋል። ወደ ዩናይትድ ስቴትስ እንሻገር። የዋይት ሀውስ ከፍተኛ ባለስልጣናት ሀገራቸው ዩናይትድ ስቴትስ አፍጋኒስታን ውስጥ ትታቸው የወጣችውን ቀሪዎቹን አሜሪካውያንን እንደምታስወጣ ቃል ገቡ። ይሁንና የሪፐብሊካን ፓርቲ ቁልፍ የውጭ ጉዳይ ግንኙነት ህግ አውጪ ታሊባን ታጣቂዎች ወደ ካቡል አየር መንገድ ለመሄድ የሚረዱ መንገዶችን በሙሉ እየዘጉ ነው ብለዋል። የዋይት ሀውስ ዋና ሰብሳቢ ሮን ክሌን ለሲኤንኤን በሰጡት ቃል ዩናይትድ ስቴትስ ለሁለት አስርት ዓመታት አልቃይዳንና ታሊባንን ስትዋጋ ከቆየችበት ከአፍጋኒስታን ከሳምንት በፊት ብትወጣ ወደ መቶ የሚጠጉ አሜሪካውያን አሁንም ድረስ በዛ እንዳሉ ባለስልጣናቱ ያምናሉ ሲሉ ተናግረዋል። መውጣት እስከፈለጉ ድረስም እነሱን የምናወጣበት መንገድ እንፈልጋለን ሲሉም ክሌን አክለዋል። ይሄ የሚሆነውም የኳታር በረራ መቀጠሉን ተከትሎ ነው። በተጨማሪም ዩናይትድ ስቴትስ የአሜሪካ ወታደሮች ታሊባን ወታደሮች እንዲያመልጡ የረዱ አፍጋኒስታናውያኖችን ማገዟን ትቀጥላለችም ብለዋል። ይሁንና በኮንግረስ ውስጥ ቁልፍ ቦታ ያላቸው የሪፐብሊካኑ የውጭ ጉዳይ ኮሚቴ ሚካኤል ማኮኮል ለፎክስ የእሁድ ዜና እንደተናገሩት የአሜሪካ ወታደሮች ካቡልን ለቀው ከወጡ ከባለፈው ሳምንት በኋላ በመቶዎች የሚቆጠሩና በዛ የተተዉ አሜሪካውያን መውጣት አልቻሉም ያሉ ሲሆን፣ ታሊባኖችም የአየር ማረፊያዎችን በመዝጋት እየተደራደሩ ነው ያሉ ሲሆን ቢያንስ አራት አውሮፕላኖችም በማ የው ሻሪፍ አየር ጣቢያ በመቶዎች የሚቆጠሩ ሰዎችን ይዘው ከሀገር እንዳይወጡ ታግቶባቸዋል ብለዋል። በመጨረሻም የኮቪድ-19 ዜና የዩናይትድ ስቴትስ የበሽታ መከላከልና መቆጣጠሪያ ተቋም ሲዲሲ አርብ ዕለት ባወጣው ሪፖርት ኮሮና ቫይረስ በህጻናትና በታዳጊዎች ላይ አስከፊ የሆነ ህመም ያመጣል ሲል አስታወቀ። ከባለፈው ሰኔ ማገባደጃ እስከ ታህሳስ አጋማሽ ድረስ በተዛማችነቱ አስጊ የሆነው ዴልታ የተሰኘው ቫይረስ ስርጭት መጨመሩንና በዚህም ምክንያት ሆስፒታል የሚገቡ ህጻናትና ታዳጊዎች ቁጥር ሰላም በአምስት እጥፍ ማደጉን አስታውቋል። በተጨማሪም በዩናይትድ ስቴትስ የታዳጊዎች ክትባት መጀመሩን ተከትሎ በተሰራው ጥናት ያልተከተቡ ታዳጊዎች በቫይረሱ የመያዛቸው መጠን በአስር እጥፍ አይሎ መገኘቱም ተጠቁሟል። አድማጮች፣ ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዴዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 63 79 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የላሊበላ ውቅር አብያተ ክርስቲያናት የሚገኙበት ላስታና አካባቢው መንግስት በአሸባሪነት በፈረጀውና ህወሀት በፈረጀው ህወሀት በሚል በሚጠራው ራሱን የትግራይ ኃይሎች ሲል በሚጠራው ኃይል ቁጥጥር ስር ከዋለ አንድ ወር ሊሆን ነው። መካነ ቅርሱ ስላለበት ይዞታ ምንም አይነት መረጃ አለመገኘቱ ለዘርፉ ቅርብነን የሚሉ ምሁራንን አሳስቧቸዋል። መስፍን አራጌ ከቅርሱ ስሪትና ባህሪ ከዓለም አቀፍ ህግጋትና የጦርነት ጊዜ ድንጋጌዎች አንጻር ምሁራንንና የሚመለከታቸውን የመንግስት ባለስልጣናት አነጋግሮ ተከታዩን ዘገባ ልኳል። አንዳንዶች 133 ዓመታት የቆረጡለት አንዳንዶች ደግሞ እስከ 333 ዓመታት የዘረጉለት የዛግዌ የስርወ መንግስት ታትሟቸው ካለፋቸው የታሪክ የባህል፣ የእምነትና የጥበብ አሻራዎች አንዱና ቀዳሚው የላሊበላ ውቅር አብያተ ክርስቲያናት ናቸው። በኢትዮጵያ ማንነት ግን ደግሞ በተለያዩ ቅርጾችና ጥበቦች ከአንድ አለት እንደተፈለፈሉ የሚነገርላቸው አስራ አንድ ቤተ ክርስቲያኖች የያዘውን ታሪካዊ ቦታ ዩኔስኮ በዓለም ቅርስነት ከመዘገበው 43 ዓመታትን አስቆጠረ። ከመንግስት ኃይል ጋር የተፈጠረ ወታደራዊ ግጭት ቅርሱ ያለበትንና አካባቢውን ህወሓት በቁጥጥር ስር ካዋለ ወር ሆኖታል። በአካባቢው ምንም አይነት ህዝባዊ የትራንስፖርት አገልግሎት፣ የስልክና ሌሎች የግንኙነት ዘዴዎች አለመኖራቸውን ተከትሎ ቅርሱ ስላለበት ይዞታ መረጃ እየተገኘ አይደለም። በወልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል ምሁሩ መንግስት የዘውዱ የላሊበላ ውቅር አብያተ ክርስቲያን ጉዳይ የበለጠ አሳሳቢ የሚሆነው ቅርሱ በእድሜና በጥገና እጦት ከመቼውም ጊዜ በላይ ልዩ ትኩረት የሚያስፈልገው ሰዓት ላይ መገኘቱ ይላሉ። ታሪካዊ የሆነው የላሊበላ ውቅር አብያተክርስቲያናት ክርስቲያናት ከስምንት መቶ ዓመት በላይ ያስቆጠረ መካነቅርስ እንደሆነ ይታወቃል። ይህም በኢትዮጵያ ውስጥ ካሉ ወደ አስራ ሶስት የሚጠጉ ዓለም አቀፍ ቅርሶች አንዱ ነው። ከዓለት ላይ ተፈልፍሎ የተሰራ ቅርስ ከመሆኑ ጋር ተያይዞ የተሰራበት የዓለት ሁኔታ በከፍተኛ ሁኔታ እየተጎዳ ያለ እና ያለው የመሰነጣጠቅ አደጋን እየጨመረ የመጣበት ጊዜ ላይ ነው ያለ ነው። ምናልባትም ባለፈው ጊዜ እንደታየው ከፈረንሳይ መንግስት ጋር በመተባበር ቅርሱን ጥገና ለማካሄድ እንቅስቃሴ እየተደረገ እንደነበረም የሚታወቅ ነው። ቀጠና ወታደራዊ እንቅስቃሴ የሚደረግበት መሆኑ በጉዳቱ ላይ ሌላ ጉዳት እንዳያስከትልም ስጋት አላቸው ምሩ ይሄ ጦርነት እየተካሄደ ሲሄድ ሊጎዱበት የሚችል አጋጣሚ በጣም በሰፊው መረዳት እንችላለን ማለት ነው። አንደኛ ቅርሶቹ ረዝም እድሜ ከማስቆጠራቸው ተነስቶ መሰነጣጠቁ አለ። ይሄ መሰነጣጠቅ ደግሞ የተለያዩ ከባድ የጦር መሳሪያዎች ሲንቀሳቀሱ፣ ከባድ የሆኑ ፍንዳታዎች ሲፈጠሩ መሰነጣጠቁ እየከፋ የሚሄድበት እድል ሊኖር ይችላል ማለት ከቋሚ ቅርሱ ባሻገር ቀደምት የስልጣኔ ማሳያ የሆኑ ተንቀሳቃሽ ቅርሶችም ለአደጋና ለዝርፊያ የሚጋለጡበት እድል እንደሚኖር አቶ መንግስቴ ገልጸዋል አካባቢውን ማንም የሚቆጣጠረው ማንም ቅርሱ ላይ ጉዳት አለማድረስ ብቻ ሳይሆን እንዳይደርስበትም ጥበቃ ማድረግ እንደሚገባ አስገዳጅ አለም አቀፍ ህግ መኖሩን በመጥቀስ የሚያስረዱት ደግሞ በወሎ ዩኒቨርሲቲ የህግ ትምህርት ቤት ዲን ሰለሞን ጎራው ናቸው በ1954 ዓ ም ራሱን ችሎ እንዲህ አይነት አለም አቀፍ ቅርሶችን በሚመለከት ልዩ ጥበቃ የሚያስፈልጋቸውና በጦርነት ላይ ያሉ አካላትም ማክበር ያለባቸውና የጦር ወንጀል ሁሉ ተብሎ ሊያስጠይቅ የሚችል መሆኑን የሚደነግግ ህግ እንዳለ እናገኛለን ማለት ነው። ለዘመናት የሰው ልጅ ስልጣኔ የሚያሳዩ ናቸው። እናም የሰው ልጅ ከቀደመ ስልጣኔው የወደፊት ስልጣኔውን እያስተሳሰረ የሚሄድበት ስለሆነ የአንድ ማህበረሰብ ሀብት ብቻ ሳይሆን የአለም ማህበረሰብ ሀብት ነው። እንደ ህግ ምሁሩ ህጎቹ ከውግዘት እስከ ወታደራዊ ጣልቃ ገብነት የሚያደርሱ ውሳኔን ማሳለፍ የሚችሉ ናቸው። ሁለት አይነት መንገድ ነው ያለው። አንደኛው የውግዘት ያደርሳሉ። በአለም አቀፉ ማህበረሰብ የውጭ ሀገራትም ጣልቃ የሚገቡ ይችላሉ። እንዲህ አይነት ቅርሶች ሲወድሙ በተለይ የተባበሩት መንግስታት ድርጅት ምክር ቤት ውሳኔ ጣልቃ ሙሉ ሊገባ ይችላል። ሌላው ደግሞ ሀገራትን በራሳቸው ህግ አውጥተው ሊቀጡ ይችላሉ። ውጤታማ የሚሆነው ግን በአለም አቀፍ ባሉ ህጎች መሰረት ነው ጥበቃ መደረግ ያለበት ማለት ነው። ሀገራዊውና አለም አቀፋዊውን ተሞክሮ የሚያጣቅሱት ምሁራኑ እንዲህ አይነት ግጭቶች ለዘመናት የስልጣኔ መሰረት የሆኑ ቅርሶች በነበር እንዲቀሩ አሊያም ለከፋ ጉዳት እንዲዳረጉ ምክንያት መሆናቸውንም ይናገራሉ። በታሪካችን አጋጣሚ ስናይ በርካታ የተለያዩ የእርስ በርስ ግጭቶችና አለም አቀፍ ጦርነቶች በበርካታ አለም አቀፍ ቅርሶች ላይ ሰፊ የሆነ እንደሆነ ጉዳት እያደረሱ እንደነበሩ ከታሪክ መረዳት እንችላለን። ለምሳሌ በሶሪያ፣ በኢራቅ፣ በአፍጋኒስታን እን በርካታ ሀገራት ላይ በርካታ ታሪካዊ ቅርሶች ወይም ዓለም አቀፍ ቅርሶች በጦርነት የሚወድሙበት ምድል እንደነበረ የምናስታውሰው ነው ማለት ነው። ለምሳሌ ታሊባን በሁለት ሺህ አንድ ዓመተ ምህረት የሂንዱ የእምነት ተቋማትን በእጅግ በሚዘገልል መልኩ ያወደሙበት ሁኔታ እናገኛለን። በማሊ ትምባክቱ አካባቢ የደረሰ ጉዳት እናያለን። ይህን በሚመለከት የሮም ስታቱት የሚባል አለ። የአለም አቀፉ የጦር ፍርድ ቤት ዓለም አቀፍ ወንጀል ተብለው ተደነገጉት ውስጥ አንዱ እንደ ላሊበላ አይነት ቅርሶችን ለመጠበቅ የመጣ ስለሆነ የቀጣበት ሁኔታ እናገኛለን። ተከሳሽ ነበር። ያ ተከሳሽ አምኖ ስለነበር በዓለም አቀፍ ደረጃ ቅጣት የደረሰበታለ። በእኛ ሀገር ውስጥ ቢሆን ጦርነቱ ተከፍቷል። በዛ መካከል መንግስት እንዲሆን የራሱን ጥንቃቄ ማድረግ አለበት። እንዲ አይነት ቦታዎች ጉዳት እንዳይደርስባቸው አስፈላጊውን ቅድመ ዝግጅትን ማድረግ እንዲጠበቅበት ህጉ ይጠይቃል የዓለም አቀፍ ስምምነቱ። ከዛ በተጨማሪ ደግሞ ጥፋት የሚያጠፉትን ለይቶም ለፍርድ ማቅረብ እና እንደ ተራ ወንጀል ሳይሆን በዓለም አቀፍ ማህበረሰብ ላይ የተፈጸመ ወንጀል ተደርጎ እርምጃ መወሰድ አለበት። ለዚህም የዓለም አቀፉ ማህበረሰብ የተወሰኑ ሀገራት ማስጠንቀቂያም እንደሰጡ እንደገና መግለጫ መጥቶ እንደነበር የሚታወስ ነው። ዩኔስኮም ጭምር በጉዳዩ ላይ የሚያሳስበው መሆኑ የገለጸበትን እናገኛለን። መሆንም ያለበት ይሄ ነው። የኢትዮጵያ መንግስትም ስምምነት እንኳ ቢደረስ በሌላ ጊዜ እንዲህ አይነት ወንጀል የፈጸሙ በመንግስትም በኩል ይሁን በህወሀትም በኩል ይሁን ምርኮኛን፣ ለምሳሌ የአያያዝ ስርዓት አለ። በጦርነት ጊዜ ሰው በመግደሉ ምክንያት ላይጠየቅ ይችላል። ተዋጊን እስከመረጠ ድረስ ግን ለጦር አስፈላጊ ያልሆነና ጦርነት አውድ ጥቅም የማይሰጥም ሆነ ብሎ የማይተካን ሀብት ማውደም ግን ከወንጀሎችም የከፋ ወንጀል መሆኑን ያስገነዝበ። ቅርሱ ያለበትን ሁኔታ በትክክል ማወቅ አለመቻላቸውን የሚናገሩት የአማራ ብሔራዊ ክልላዊ መንግስት ባህል ቱሪዝም ምክትል ቢሮ ኃላፊ ዶክተር አበበ ባዬ፣ አካባቢውን የተቆጣጠረው አካል ቅርሱ ላይ ጉዳት የሚያስከትል ተግባር ከመፈጸም እንዲቆጠብ ጠይቀዋል። በእርግጥ ለማጣራት ኮሚቴ አቋቁመን ወደፊት የምሰራው ስራ ነው የሚሆነው። አሁን ባለው ሁኔታ ግን በተጨባጭ ለህዝብ ሊደርስ በሚችል መልኩ በቀን ይህን ተደረገ ብሎ ለመናገር የሚያስችለን ማስረጃ የለንም። ውጊያ ሲደረግ ደግሞ በዚህ አካባቢ ከባድ መሳሪያዎችን መተኮስ በቅርሱ ላይ፣ በአካባቢው ከባድ ተሽከርካሪዎችን ማስኬድ በራሱ ቅርሱ ሊጎዳ ስለሚችል ይህን ጥንቃቄ እንዲያደርጉ እንደ ሰው ልጅም ይህን ምክር ግን እለግሳለሁ። የፈረንሳዩ መራሄ መንግስት ኢማኑኤል ዦን ሚሼል ፍሬድሪክ ማክሮን ከአመት በፊት የላሊበላን ውቅር አብያተ ክርስቲያናት ከጎበኙ በኋላ በሁለቱ ሀገራት መካከል በተደረሰው ስምምነት የጥገና ስራ መጀመሩ ይታወሳል። አካባቢው በ በህዋት ቁጥጥር ስር መዋሉን ተከትሎ የጥገና ስራው እክል እንዳጋጠመው ምክትል ቢሮ ኃላፊው ሳይጠቁሙ አላለፉም። የፈረንሳዩ ፕሬዚዳንት ወደ ሀገራችን መጥተው ይህንን ቅርስ ለመጠገን የገንዘብ እና የቴክኒክ ድጋፍ ለማድረግ ከጠቅላይ ሚኒስትራችን ጋራ ስምምነት አድርገዋል። በዚያ ስምምነት መሰረት የተለያዩ ፕሮጀክቶች ተጠንተዋል። የጥገና ፕሮጀክቶች ማለት ነው እና እነዚህን ስራዎች በቅርብ ቀን ለመጀመር እና የተጀመሩም አሉ። በእርግጥ በተሟላ ሁኔታ ለመጀመር ጥረት እየተደረገ ባለበት ሁኔታ አካባቢው በእነሱ ቁጥጥር ስር ውሏል። ከሶስት ሳምንታት በፊት የህወሀትን ቃል አቀባይ ጌታቸው ረዳን ጠቅሶ ላሊበላ በህወሀት ቁጥጥር ስር መዋሉን የዘገበው ፋይናንሻል ታይምስ ቅርሱ በእነሱ እጅ ደህንነቱ ተጠብቆ እንደሚገኝ መናገራቸውን አስነብቧል። ላሊበላ የእኛም ቅርስ ነው። የእኛ ኃይሎች ስለመጠበቃቸውና ስላለመጠበቃቸው የሚያሳስባቸው ነገር የለም ነበር ያሉት ቃል አቀባዩ፣ በቅርሶቹ ላይ ጉዳት የሚደርስ ከሆነ ግን በዘመናት ሂደት የማይሽር ቁርሾ በህዝቦች መካከል ሊፈጠር ይችላል ሲሉ ስጋታቸውን ለአሜሪካ ድምጽ ሬዲዮ ያጋሩ አስተያየት ሰጪዎች ጠቁመዋል። ለምሳሌ አሁን እንደ ታሊባን በማሊ ያለው ቲምቡክቱ ላይ ጉዳት ያደረሰውን ካየን፣ በኢትዮጵያ ውስጥ ካየን እንዲህ አይነትን ጉዳት አምጥቶ በኋላ ላይ ርቅ በቀላሉ ለመድረስ ያስቸግራል። ሁለቱም ወገኖች በጣም መጠንቀቅ ያለባቸው ማለት ነው። ለምሳሌ ላሊበላን ያክል ለሺህ ዘመናት የተገነባ የእምነት ተቋም አፈርሶ ወይ አክሱም ጽዮንን ወይ ሌላ ቦታ ያለን የሃይማኖት ተቋም ማናቸው ነው። የእምነት ተቋሞች ማውደም በጣም አደገኛ ነው። ጉዳቱን ከፍ ያለ ነው። ለምሳሌ በኢትዮጵያ ታሪክ ውስጥ የህዱት ጉዲት በሚ የሚባለው ይሄ በአስራ አንድ ክፍለ ዘመን አስረኛው ክፍለ ዘመን አካባቢ ቅርሶች በሆነ የእምነት ልዩነት ምክንያት ፕሮፌሰር ፍቅሬ ሶሎሳ እንደጻፉት የወደመበት ሁኔታ ያ በእምነት ተቋማት ላይ የደረሰው መጥፋት እስከ ዛሬ ባለው ትውልድ ውስጥ መጥፎ በሆነ ውስጥ የሚያልፍ ነው ማለት ነው። ስለዚህ አሁን እንደ አይነት ጉዳቶችን ማድረስ በውጊያ ላይ ሰው ሊሞት ይችላል። ይሄ የሚከሰት ነገር ነው። ሌላ ንብረት ሊወድም ይችላል። ግን እንደ አይነት ጉዳቶችን ማምጣት እንዳልኩት ከአንድ ትውልድ በላይ የሚያመጣ አጣ ስላለው በታሪክም ተወቃሽነትም በጣም ስለሚጨምር በጣም ጥንቃቄ ይጠይቃል። ጦርነት የራሱ ሕግ አለው። ጦርነት ከተገባ ድረስ ባይገባ ጥሩ ነው። ከተገባ ደግሞ ጦርነት ተገብቷልና የፈለግኩትን አደርጋለሁ የሚያስብል ስላልሆነ በጣም ዓለም አቀፉ ግዘት ዓለም አቀፍ ተጠያቂነትን የሚያመጣ ስለሆነ በዓለም አቀፍ የሚኖርን ተቀባይነትን ውድቅ ስለሚያደርግ የዲፕሎማሲ ጉዳይን በጣም ስለሚጎዳ ለወደፊትም ለሕዝቦች መካከል ለሚኖር መልካም ግንኙነት አደገኛ ቁስል ስለሚፈጥር መሆን ተገንዝቦ ከእንዲህ አይነት ድርጊታቸው መታቀብ አለባቸው። የላሊበላ ውቅር አብያተ ክርስቲያናት ለመጠገን ፈቃደኝነታቸውን ያሳዩ ሀገራትን ጨምሮ ቅርሶቹ በወታደራዊ ወረራ ሲያዙ ምዕራባውያኑ በተገቢው ልክ ተቃውሟቸውን አላሰሙም ይላሉ የወሎ ዩኒቨርሲቲ ሕግ ምሁሩ። የአሜሪካን ስቴት ዲፓርትመንት ላሊበላ በህወሓት ቁጥጥር ስር መዋሉን ተከትሎ ህወሓት ታሪካዊውን ቅርስ እንዲጠብቅና ተዋጊ ኃይሎች ከግጭት እንዲታቀቡ ጥሪ አስተላልፎ ነበር። ዳግማዊ ኢየሩሳሌምን መፍጠር በሚል እሳቤ ከአንድ አለት እንደተሰሩ ከሚነገርላቸው አስራ አንድ ፍልፍል አብያተ ክርስቲያናት በተጨማሪ 60 ሳንቲሜትር ርዝመት 7 ኪሎግራም ክብደት ያለው ከወር ወርቅና ብር የተሰራው በ1990 ዓ ም ተሰርቆ በ1992 ዓ ም ከቤልጅየም የተመለሰው አፍሮ አይገባ መስቀል በጎብኚዎችና ምዕመኑ ዘንድ የተለየ ስፍራ ይሰጠዋል ለአሜሪካ ድምፅ ሬዲዮ መስፍን አራጌ እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለቱ ወደ እናንተ የሚደርስ የወጣቶች ድምፅ ነው። ወደ ተከታዩ መሰናዶ ከማለፋችን በፊት አንድ ማስታወቂያ ሰምተን እንመለስ። ጋር ቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣት መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኮንሲ 11605 ጊጋሄርዝ በኤፍ ኢሲ 56ኛ በሲምቦል ሬት 450 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢ ኤስ 2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቪ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። አሁን የእለቱን የጋቢና እንግዳችንን የምናስተዋውቅበት ሰዓት ነው። የኢትዮጵያውያን መጽሐፍትን በቀላል ዋጋ በድህረ ገጽ ላይ አማርጦ በመግዛት የተፈለገበት ቦታ የሚያደርስ አዲስ ሸዋበር የተሰኘ የመጽሐፍት የቤት ለቤት አቅርቦት አገልግሎት በቅርቡ ጀምሯል። በማህበራዊ ድህረ ገጾች ላይ ብዙዎች መጽሐፍቶችን ከዚሁ መተግበሪያ ላይ ገዝተው እንደደረሳቸው ምስክርነታቸውን እየሰጡ ይገኛሉ። ከስብሀት ገብረ እግዚአብሔር እስከ በውቀቱ ስዩም እንዲሁም ከፖለቲካ ከመንፈሳዊ ብዙ አይነት መጽሀፍቶች በድህረ ገጹ ላይ ለገበያ ያቀረበውን የዚህን አገልግሎት መስራች የኢዮኤል ተስፋዬን ኤደን ገረበው ምሽቱን አግኝተዋለች። ቀጥሎ ይቀርባል። ኢዮኤል ተስፋዬ ይባላሉ። የሸዋወር ዶት ኮም መስራች ነኝ እና ከሁለት ጓደኞቼ ጋር የአማርኛ መጽሀፍትን ኦንላይን ለመሸጥ እየሰራን ነው የምንገኘው በዚህ ሰዓት እንግዲህ፣ የተገናኘ ነው ሸዋበር ወይም አሁን አንተ እንደገለጽከው የአማርኛ መጽሐፍቶችን በድረ በድረገጽ ላይ ስለሚሸጠው ድረገጽን በተመለከተ ነው እና ድረገጹ እንዴት ነው የተመሰረተው? የተመሰረተበት ትልቁ አላማ በመጽሐፍት ግዢ ላይ ትልቅ ችግር ስላየንበት ነው እኛ። በተለይም በአማርኛ መጽሐፍቶች ላይ በብዛት ሰው አለመገኘት ከ አለመመቻቸት ላይ ችግሮች ነበሩ። አንድ መጽሐፍ እጅ ላይ ለማግኘት እና ያንን ነገር ኢንተርኔት ላይ ብናድርገው ሰው በቀላሉ ገዝቶ ቤቱ ድረስ እንዲመጣለት ማድረግ ይቻላል ማለት ነው እና እጃችን ላይ ከአንድ ሺህ አምስት መቶ በላይ መጽሐፍቶች ይገኛሉ በዚ ሰዓት። እናንተ መጽሐፍቶቹን እንዴት ነው የምታገኟቸው? አገልግሎት ውስጥ እንዴት ነው የሚካሄደው? መጽሐፍቶቹ አሁን እኛ የምናገኛቸው እንዳልኩሽ ቅድም የግጭ ሱቅ ሄደሽ ነው መግዛት ያለብሽ እና ያ ደግሞ አለመመቻቸትም አለ። ከአዲስ አበባም ከመንገድ አለመመቻቸት መሻሸት አንጻር ከራሱ መጽሐፍቱ ቤትሽ ድረስ እንደማምጣት አድርጌሽ ማሰር ትችላለች። የሰርቪሳችንን ከአስር በላይ መጽሐፍት አከፋፋዮች እንችላለን። አንቺ ከዚህ በፊት እነሱ ጋር ነበር የምትሄጂው፣ አሁን እነሱ አንቺ ጋር መጡ በሚለው በቀላሉ ፊት ይችላሉ። ሀሳቡ እንዴት ነው የመጣው? ወይም እንዴት ወደዚህ ስራ ልትገቡ አላችሁ? ይሄ በጣም ችግር ያየንበት ነገር ስለተሰማ እኛም በግላችን አንባቢ ነን እና ይሄ ነገር በጣም ትልቅ የሆነ ችግር ነበረ። እኛ እንዳየነው ከሆነ ማለት ነው እና ቀለል ያለ ድረገጽ ላይ ብናወጣቸው መጽሐፍቶቹን ሰው በቀላሉ አማርጦ ለመግዛት ጊዜ ያገኛል ይመቻችለታል የሚለውን በማሰብ የራሳችን የችግርና አይዲያዎች ነው ለሰዎቹ እያከፋፈልን ያለ ነው። ምን አይነት መጽሐፎችን ነው በድረገጻችሁ ላይ የሚገኙት? አሁን እኛ ጋር ያሉ መጽሐፍቶች ከሺ አምስት መቶ በላይ አማርኛ መጽሐፍቶች ናቸው። አራዲስ መጽሐፍቶች ናቸው እነዚህ እና ከአንድ ሺ አንድ መቶ በላይ ጸሐፊዎችና ወደ ሰላሳ የሚጠጉ በጣም ታዋቂ የሚባሉ ፕሮፋይል ያላቸው ጸሀፊዎች እኛ ድረገጽ ላይ ፕሮፋይል አላቸው። ከእነሱ ጋርም ተገናኝተን ለመስራት ወደፊት አለን እና እነሱም ሚዲያም ያገኛሉ ሀሳባቸውን በፌስቡክና ሌላ ማህበራዊ ሚዲያ ላይ ለማድረግ ይልቅ ይሄ ለእነሱ ብቻ የተዘጋጀ ሚዲያ ሊሆንላቸው ይችላል። ወደፊትም ብለን አስበናል። በምን አይነት መልኩ ነው አሁን ይሄ ድረገጽ እየተዋወቀ ያለው? በእርግጥ ብዙ ሰዎች በማህበራዊ ሚዲያዎች ላይ ደረሰኝ መጽሐፎቼን ያገኘው እያሉ ጥቅሉን ፎቶ አንስተው ሲለጥፉ አይቻለሁ። እኔም እና እናንተ በምን አይነት መልኮ ሆኖ ለህዝብ ተደራሽ እንዲሆን እንዲተዋወቅ እያደረጋችሁ ያላችሁት? ኦኬ አሁን በዚህ ሰዓት እኛ ይሄ ድረ ገጻችንን በማስተካከል ና በማጠንከር ላይ እንገኛለን እና ማስታወቂያውን ለጊዜው ያው እነሱ ደስ ብሏቸው እያስተዋወቁልን ነው እንጂ እኛ እያስተዋውቅን እንኳን አንገኝበት። በሰዓት ሰርቪሳችንን እያጠነከርን አገልግሎታችንን እያጠነከረ ስለምንገኝ ሰዓት ማስታወቂያዎቹን እንኳን ከስተመሩ እየሰሩልን ይገኛሉ። አገልግሎቱ የደረሳቸው ማለት ነው። አገልግሎቱ የደረሳቸው በሆነም መንገድ ቢሆን ያገኙት ሰውም ጠቁማችሁ ሊሆን ይችላል። ያው እኛ ሰርቪሳችንን ስናስተካክል ነው ሰውም ደስ ሊለው የሚችለው እና እኛ አሁን ከማስታወቂያው ይልቅ ሰርቪሳችን በማጠንከር ላይ ነው የምንገኘው። አገልግሎቶቻችንን እስቲ ጥቂት ለአጋሮችህ አያይዘ ጥቂት ስለተቋማችሁ ንገሪ። ጊዜውን ሶስት ነን ተከፋፍለን የሚሰራ ነው። በማድረስ ድረገጽን በመስራትና በማኔጅ በማድረግ መቆጣጠር አንጻር እየሰራ ነው ነው እና ቀደም እንዳልኩሽ ከአስር በላይ መደብሮች አሉ ለእኛ ለማከፋፈል ፍቃደኛ የሆኑ እኛ ደግሞ ከስተመር በር ላይ ለማድረስ አገልግሎታችን ላይ እየሰራ ነው የምንገኘው። ከአዲስ አበባ ውጭ ላሉ ደንበኞች በምን አይነት መልኩ ነው የምታደርሱት? አሁን በብዛትኛ ሰው የቀን ያለ አዲስ አበባ ውስጥ ያለ ነው። ከአዲስ አበባ ውጪ ይሄን ያህል የሚባል ቁጥር እንኳን የለም። ግን እኛ አላማ አድርገን ያሰብነው ልክ መግዛት ሲፈልጉ ከክፍለ ሀገር ያው እናየዋለን እኛ እና በፖስታ ቤት ነው የምንልክላቸው እና የፖስታ ቤት ዋጋን በግማሽ ነው እንዲከፍሉ የምናደርገው አንድ ነገር መጽሐፍት ተደራሽነትን ነገር ለማበረታት በማሰብ ማለት ነው። አዲስ አበባ ውስጥ አሁን በማዞር ላይ ይገኛሉ መጽሐፍ አዘሮች አሉ፣ ግን እነሱ ይህን ያለ አጥጋቢ የሆነ ስራ ሊሰሩ አልቻሉም። ይህ ድረገጽ ነው ነገር ሊሰጠው እንችለዋል። እስቲ ኢትዮጵያ ውስጥ ያለውን የመጽሀፍ ንባብ ልምድን እንዴት ታየዋለ? የእናንተስ አገልግሎት ከዚህ ጋር ተያይዞ ምን አይነት ሚና ይጫወታል? በነገራችን ላይ ሰው አሁንም ቢሆን ስልኩ ላይ ማን ያቀፋ ይባላል ግን ብዙ የሚባሉ ሰዎች ንባብ ላይ ያጠፋሉ። ከማህበራዊ ግሩፖች ካይሻቸው የሚያነቁ ሰዎች አሁን እንዲሆኑ ቀላል የሚባሉ አይደሉም። እና እነሱን ሰው አላየም። ሰው ስልክ ላይ ነው ኮምፒተር ላይ ነው ጊዜው የሚያጠፋው ብሎ በማሰብ እነዚህ ሰዎች ይታዩ አልቻሉም ነበር እስከዛሬ ድረስ። እንዲ አንባትነት አለ አሁን ሰው ትኩረት ሰጥቷቸው አልተከታተላቸውም፣ እና እኛ ደግሞ ትኩረት ሊንሰጣቸው ነው ወደ የእነሱ ጥያቄዎች ለመመለስ በመለስ ጥያቄ ጠበቀው እንደዛ ነው። እነሱ ያልታዩባቸውን ነገሮች ስንቀርፍላቸው የምንፈልገው ከዋጋም ሊሆን ይችላል አለመገኘት ሊሆን ይችላል አንድ መጽሐፍ ለማግኘት ጊዜ ያለውን መሳቸት ሄዶ ለመግዛት ጊዜ ያለውን መሳቸትም ሊሆን ይችላል። እነሱ እነሱ ነገሮች ነው እንቀርፍላቸው ያሉ ነው። ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው ጋቢና ቪኦኤ እንደቀጠለ ነው። ከዘመናዊ የስልክ ቀፎች እስከ የንግድ ማስታወቂያ ሰሌዳዎች፣ ዲጂታል ማሳያዎች በየቦታው ይገኛሉ። አንዳንድ ካምፓኒዎች ግን ከሰው ልጅ ዓይን የተሻለ ማሳያ የለም በማለት በአይን ውስጥ የሚገጠም ዘመናዊ ኮንታክት ሊንክስ ወይም ቴሌስኮፕ እያመረቱ ይገኛሉ። ዘገባው የቲና ትሪነህ ነው፣ እንደሚከተለው አቀናብሬዋለሁ። በየቀኑ የተለያዩ መረጃዎችን ለማግኘት የቴክኖሎጂ መገልገያዎችን እንቀኛለን። ታዲያ ይህ አገልግሎት በቀጥታ አይኖት ውስጥ ቢገጠምሎትስ? አንዳንድ ድርጅቶች ዘመናዊ በአይን ውስጥ የሚገጠም ኮንታክት ሌንስን በመጠቀም ይህን ለማድረግ እየተንቀሳቀሱ ነው። ሌንሱ የተጠቃሚውን እይታ በዲጂታል አማካኝነት በሚመጡ መረጃዎች በመሸፈን አገልግሎት ይሰጣል። በየቀኑ 24 ሰዓት አገልግሎት የሚሰጥ መረጃ ማሳያ አይናችን ውስጥ ተገጥሞ ወደምንፈልግበት ቦታ መንቀሳቀስ ይቻላል። ሀሳቡ ረቂቅና ምናባዊ ይመስላል። ሆኖም በዚህ ዘርፍ የተሰማሩ ኢንጂነሮች እነዚህን በየቀኑ ባይን ውስጥ ተደርገው የእውነታውን ዓለም እይታ የሚጨምሩ ዘመናዊ ቴሌስኮፖችን መስራት ጀምረዋል። መጀመሪያ ብቃትና ደህንነታቸው ከተረጋገጠ ዓይን ውስጥ የሚገጠሙ ቴሌስኮፖች ጀመርንና ቀስ እያልን ጥልፍልፍ ኃይል አስተላላፊ መስመሮች ከሌንሱ ጋር እንዴት መቀናጀት እንደሚችሉ ሰራን። እነዚህ ኮንታክት ሌንሶችን የሚያመርቱ ድርጅቶች እንደሚሉት ቴክኖሎጂውን በዋናነት ሳቢ የሚያደርገው ከውጪ ያለ ሰው ሊያስተውላቸው የማይችሉና ሚስጥራዊ መሆናቸው ነው። ለምሳሌ ከጥቂት ዓመታት በፊት የጉግል የአይን መነጽር ሲወጣ ሰዎች ስነ ውበታቸውን እንዳያበላሽባቸው በማለት ሊያደርጉት ፈቃደኛ አልነበሩም። ሞጆ ቪዥን የተሰኘው ተቋም ውስጥ የሚሰሩት ስቲቭ ሲንክሌር እንደሚያስረዱት ሞጆ የሚያቀርበው ሌንስ ስውር የኤሌክትሮኒክስ እና የኮምፒውተር ሳይንስን ይጠቀማል። የምንፈልገውን መረጃ በምንፈልግበት ወቅት ማግኘት መቻል አለብን። በተመሳሳይ ሰዓት ደግሞ ከእውነታው ዓለም ጋር ግንኙነት ሊኖረን ይገባል። ሞጆ ቪዥን የሰራው ስስና ጠፍጣፋ ማሳያ በዓለም ላይ ካሉ ማሳያዎች በሙሉ እጅግ በጣም ትንሹ መሆኑን ይገልጻል። ያንን ማሳያ በመጠቀም ማንኛውንም መረጃ ሽቦ አልባ በሆነ ቴክኖሎጂ ማስተላለፍ እንችላለን። ኢንዊዝም ሆነ ሞጆ ያመረቷቸው ሌንሶች መረጃን የማስተላለፉን ስራ የሚሰሩት ከዘመናዊ የእጅ ስልኮች ጋር በመጣመር ነው። ዋናው ነገር የአይን እንቅስቃሴን ማጥናት እና የምንፈልገውን ነገር መረዳት መቻሉ ነው። ልክ መረጃውን እንደማንፈልገው ሲያውቅ ራሱ ከምስሉ ላይ ይጠፋል። በእርግጥ ሌንሶቹ ተጠቃሚዎች ጋር ደርሰው ለሙከራ ጥቅም ላይ እስኪውሉ አመታት ሊፈጅ ይችላል። ሆኖም አሁን ባሉበት ደረጃ ቴክኖሎጂዎቹ ከአይን ባለፈ ብዙ ጥቅም እንዳላቸው እያስመሰከሩ ነው። ፕሮግራማችን እንደቀጠለ ነው። አሁን በሙዚቃ እረፍት አድርገን እንመለሳለን። ብርሃን አይሉ ከስቱዲዮ የቬሮኒካ አዳንን ታው የሚል ሙዚቃ ትጋብዘናለች። ተወደ እጅ አልሰጥም ባይ አይሁንም ሲሉ I took time to build a ለምሽቱ የያዝናቸው ፕሮግራሞች ተጠናቀቁ። አብረናቸው ያመሸነው። በዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ኃይሉና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርን። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት ይጠያቂ and each one i